ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ሎንቺነዋ ወደ ሰሜን እየገሰገሰች ነው። መስታወት አረጋውም እዚህ ጋቢና አብራኝ ትገኛለች። ሰላም እንደምናመሻቸው። የዛሬው የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን የኢትዮጵያ ቀደምት የማህበረሰብ የመገናኛ ብዙሃን ይሆናሉ። አዋጅ! አዋጅ! አዋጅ! ጆሮ ያለው ይስማ፣ ያልሰማ ይስማ፣ የሰማም ላልሰማ ያሰማ። ከሬዲዮ ቴሌቪዥን፣ ከፌስቡክ ትዊተር እና ከዛም በፊት በኢትዮጵያ መረጃ እንዴት ነበር የሚሰራጨው? እስቲ አንድ መላምት እናቅረብ። አዝማሪዎችና እረኞች ቀደምት ጋዜጠኞች ነበሩ። በድንጋቢ መቱ እዲያው ብዙ ነው። በክላሽ መቱ ብዙ ነው። ወደ አገር የለ በለው በስክሪቶ ሰንበር በለለው አዝማሪዎች በማህበረሰብ ውስጥ ከዕለት ተለቱ ኑሮ አንስቶ ፖለቲካ፣ የሰፈር ወግና ሐሜት ሁሉን በዜማ እያዋዙ ከቀበሌ እስከ ቤተ መንግስት ድረስ መረጃን በዜማ ሲያሰሙ ኖረዋል። ዛሬም ሆነ ትላንት መናገር ሲከለከል አዝማሪ በግጥም ብዙ ብዙ ይላል ትላለች። ሌሎች ያልተዜምላቸው ቀደምት ጋዜጠኞችም አሉ። እረኞች፣ የኢትዮጵያ አጸታይ ማህበረሰብ እረኞችን እንደ ሶሻል ሚዲያ ያውም ደግሞ እንደ ታማኝ ሶሻል ሚዲያ የሀሰት መረጃዎች በማህበረሰብ ውስጥ ሊተላለፉ ይችላሉ፣ ግን እውነተኛ መረጃ አላቸው እረኞች የሚል እምነት አላቸው። ገጣሚ ነው። ቀንቀን ነገር ይገጥማል፣ ጠበቃ ነው። ማታ ማታ ደግሞ ግጥም ይጽፋል፣ ገጣሚ ነው። እረኞች በግጥም ትዊት ያደርጉ ነበር፣ አሁንም ያደርጋሉ ይለናል። ዳታ ሀይሉ ያፈላው ጀበና ሄደ ተሰጥተ ከደጃሽ ጎበና አረ ደግሞ ደግሞ እነ ተክሌ ገና ከአዋጅ እስከ ፌስቡክ ከዳጉ እስከ ትዊተር፣ ከረኛ ምናለ እስከ ዜና ፋይል ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ጤና ይስጥልኝ። ለዜናው መስታወት አራጋው ነኝ። ሶማሊያ ውስጥ ባለፈው የካቲት ወር በዳአሎ አየር መንገድ የመንገደኞች አውሮፕላን ላይ ከደረሰው የቦምብ ጥቃት ጋር በተያያዘ የተከሰሱ አስር ሰዎች በወታደራዊ ፍርድ ቤት በጥፋተኝነት ተበይኖባቸዋል። አብዲ ወሌ ሙሐመድ ማኦ እና አራዮስ ሀሺ አብዲ የተባሉት የጽንፈኛ እስላማዊ አልሻባብ አባላት በዕድሜ ልክ እስራት እንዲቀጡ ተፈርዶባቸዋል። በሌለበት የተፈረደበት አብዲ ወሌ የጥቃቱ ሴራ ዋና ቀነባባሪ ተብሎ የተበየነበት ሲሆን በመኖሪያ ቤቱ የጥቃቱን እቅድ የተመለከቱ ሰነዶች አግኝተናል ሲሉ የጸጥታ ባለስልጣናት ገልጸዋል። በሌላ ወገን ማሊ የሚገኘው የተባበሩት መንግስታት ድርጅት ሰላም አስከባሪ ተልዕኮ አምስት አባላት ተገደሉ። አንድ ሌላ አባል ደግሞ ቆሰለ። ሰላም አስከባሪዎቹ የተገደሉት ትላንት እሁድ ማዕከላዊ ማሊ ውስጥ በደረሰባቸው ጥቃት መሆኑ ተገልጿል። የተቀናጀ የማሊ አረጋጊ ሀይል ሚኑሱማ አባላቱ የቶጎ ወታደሮች፣ የደፈጣ ጥቃቱ የደረሰባቸው ሴቫሪ ከምትባለው ከተማ ሰላሳ ኪሎ ሜትር ርቀት ላይ በአጀብ በመጓዝ ላይ ሳሉ መሆኑ ተዘግቧል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን ያወገዙ ሲሆን ማሊን በከፍተኛ ደረጃ ከተደቀነባት የሰላምና የጸጥታ አደጋዎች አንዱ ሽብርተኝነት ነው ብለዋል። በመጨረሻም የጋምቢያ ፕሬዝዳንት ያህያ ጃሜ በሀገራቸው የሰብአዊ መብት ከበሬታ እያቆለቆለ መምጣቱን የዓለም አቀፍ ድርጅቶች እያዩት እሳቸውም አይናቸውን ጋርዷቸዋል ሲሉ አንድ የአምነስቲ ኢንተርናሽናል ባለስልጣን ተናገሩ። የአምነስቲ ኢንተርናሽናል ዩኤስኤ የመንግስት ግንኙነቶች ኃላፊ የሆኑት አዶቲ አኳዌ ሲናገሩ ድርጅታቸውና ሌሎች የሲቪል ማህበረሰብ ቡድኖች የጃማሄ መንግስት የሚፈጽመው የሰብአዊ መብት ጥሰት ይፋ ማውጣታቸውን ይቀጥላሉ ብለዋል። አምነስቲ ህን የተናገረው ያህያ ጃማሄ በፖሊስ ቁጥጥር ስር ሳሉ የሞቱትን ሶሎ ሳንዴግ የተባሉ ተቃዋሚ መሪ ጉዳይ እንዲመረምሩ የተባበሩት መንግስታት ድርጅት ዋና ጸሀፊ ባንኪሙንና አምነስቲ ኢንተርናሽናል ያቀረቡትን ጥሪ በተመለከተ አሊታዊ ምላሽ መስጠታቸውን ተከትሎ ነው። ጃሜህ ፓሪስ ውስጥ ለሚታተመው ዞን አፍሪካ መጽሔት በሰጡት ቃለ መጠይቅ በገዛ ሀገሬ ይህን አድርግ ብሎ ማንም ሊያዘኝ አይችልም። ደግሞም አንድ ሰው ሞተ ተብሎ ምርመራ የሚከፈትበት ምክንያት አይታየኝም ማለታቸው ተጠቅሷል። ወደ ዋናው ፕሮግራም ልመልሳችሁ። የጋቢና ጉዞዋችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አራጋው አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ጋቢና ቪኦኤ። እናንተም በጮማ እኛም በሽሯችን፣ እናንተም በውስኪ እኛም በጠላችን ተዋምጡ፣ ተዋምጡ ደባልቀን እንብላ። ለእናንተ የመጣው ለእኛ አይቀርምና። ለማጣውየ ልሻ ለማጣ ለማጣውየ ልሻ ለማጣ አለሽለለይ አዝማሪ ከግዕዝ ግስ ቃል ዘመረ የተገኘ ቃል ሲሆን አመሰገነ ማለት ነው። በአብዛኛው በመሰንቆ በመታጀብ ወንድ ወይም ሴት አለያም በጋራ ሴትና ወንድ በመሆን የሚጫወቱት በዜማ የታጀበ ዜናና ወሬም ነው። አሁን ዜና ነው ያልነው አስቡት። በድሮ ጊዜ ሬዲዮ፣ ቴሌቪዥን ያሁኖቹ ደግሞ ዋትሳፕ፣ ፌስቡክ፣ ትዊተር ባልነበሩ ጊዜ በአጭሩ ዜናን፣ ሀሳብን፣ ኑሮን ሁሉንም ነገር በማህበረሰቡ ውስጥ ማን ያሰራጭ ነበር?

ከሌሎች ድምጻውያን የተለዩ የሚያደርጋቸው የግጥሞቻቸው ቅኔ አዘልነት ታሪክን፣ ክስተትን፣ የፖለቲካ ሽኩቻንም ሆነ ማበርን በአጠቃላይ በሀገሪቱ በይፋ የማይወጡ ነገር ግን በየጓዳው የሚነገሩ ወሬዎችንና እውነታዎችን በቅኔ የለበሱ ቃላት ለህዝብ ማድረሳቸው ነው። ከፖለቲካ ወዶታለ እንኳን ደህና መጣችሁ፣ ክብር ፕሬዚዳንታችን፣ ወዶታለን የሰው ፍቅር ስጠኝላል ሰው ዝም ብሎ እንደ እርስዎ ከሆኑ ማን ይጠላኝ ብሎ በአደባባይ ለመናገር የማይደፈሩ የፍቅር ጨዋታና በአዝማሪ ጨዋታ አይቆጡም ጌታ መሰል ግጥሞች። ታዲያ ከዚህ በላይ ጋዜጠኝነት አለ ይኖር? ልክ ነው። እኛም እያልነው ያለነው ይህንኑ ነው። በኢትዮጵያ ጋዜጠኝነት የቆየ ባህል ነው። የመናገር ነጻነትም እንዲሁ በቅኔ ወይም በጨዋታ ቢዋጅም የቆየ ባህላችን ነው። መስታወት በስልክ በርካታ ሰዎችን አነጋግራለች። ሰልክ አካ ቁንጅና ቅርጽ ነው ደንግባቱ ያለው ከነ ቻይና ፊት አዝማሪ የሚለው ቃል አመስጋኝ፣ አወዳሽ በሚል ቃል ይተረጎማል። ቤተ መንግስትን የሚያደምቁ የሚያወድሱ ነገስታቱን ከህዝቡ የሚያገናኙ የመረጃ ድልድዮች ነበሩ። ከማህበረሰቡ ጋር ባላቸው ቅርበት በሀገሪቱ ያለውን ከሀገር አቀፍ ፖለቲካ ጀምሮ የህዝብን ደስታ ቅሬታም ሆነ ትዝብት መልሰው ለህዝቡ ያደርሳሉ። እንዳልካቸውን ይሁን በቅጽል ስሙ ቱፓክ በአዝማሪነት ሙያ ከሀያ ዓመት በላይ ሰርቷል። ሶስት የሙዚቃ አልበሞችንም ሰርቶ ለአድማጭ አሰምቷል። አዝማሪ የሚለው ስያሜን ከማብራራት ይጀምራል። የአዝማሪ ታሪክ እንግዲህ አዝማሪ እንዲሁም ቃሉ ራሱ ዘመረ አመሰገነ ከሚለው ነው። ዘመረ አመሰገነ ማለት እንግዲህ አባቶቻችን እንደሚነግሩን በጽናጽን ሰብሁ በከበሮ ሰብሁ በክራር ሰብሁ በመሰንቆ ወእንዚራ ይላል እና ዘመራ መሰገነ ከሚለው መጣውና ያው ዘማሪዎቹ በቤተ ክርስቲያን አገልጋይ ሲሆኑ፣ አዝማሪዎቹ ደግሞ ከቤተ ክርስቲያን ወጥተው በቤተ መንግስት ለህዝቡ ለሽማምንቱ ማገልገል ጀመሩ። ከዛ በኋላ አዝማሪ የሚለው ቃል ተሰጠውና ከዛ ሊቀ መኳስ መባል ጀመረ። ሊቀ መኳስ ማለት የንጉሥና የደጃዝማቾች የፊታውራሪዎች አጫዋቾች ናቸው። ሹመት ሲሰጣቸው ያው ከዛም ግራ አዝማች ይባላሉ፣ ቀኝ አዝማች ይባላሉ። በተለያዩ በጦርነት ጊዜም የሀገራችን ሕዝብ ሲያበረራቱ ያን ጊዜ ሽቀኝ እየተሰጣቸው የቤተ መንግስታቸዋች ነበሩ። እዛ ያው እንዲ እንዲ እያለ እኛ ትውልድ ይደርሳል። እግዚአብሔር ይመስገን። አዝማሪ በጦር ሜዳ ለውጊያ ከመሰለፍ አንስቶ እስከ የየዕለት ተግባር እንዲሁም የጓዳ ሚስጥርን በአደባባይ ከህዝቡ ለህዝቡ በቀን የለበስ ቃላቶችና በአማረ ዜማዎቻቸው በማጀብ መረጃን ያቀርባሉ። ዜማዎቹና ግጥሞቹ እንዴት ነው የሚፈጠሩት? እንግዲህ ግጥሞቹ ያው ወቅታዊ ግጥሞች አሉ። ዜማ ህይወት ነው ግጥም ውበት ነው የሚባለው። እነሱ ወቅታዊዎች አሉ። የተለያዩ ነገሮች ህዝቡን ሊያስተምሩ የሚገቡ አንዳንድ ያሉትን ነገሮች ነባራዊ ሁኔታዎችን ደግሞ ሙዚቃ እናሳያለን፣ እንዘፍናለን። በብዛት እያዝናናን ማስተማሩ ላይ ነው። የስራ ስራ በብዛት ህዝቡ ነው የሚሰጠኝ አይዲያውን። ህዝቡ የሚለውን ሰምቼ ነው ወደ ህዝብ የማቀርበው የተለያዩ

ግን ያች ከበርጫ ማልፎች ውጤት ጀምራለች። ደግሞ ስትበላ ኔትወርክ ትዘጋለች። ደካ ከኛ ጋር ቀለበታ ስራለች። በአገሬ ካምፓኒ ነገ ትተካለች። የእኛ ስራ የተለመደ ለማዝናናት ያክል ነው እንጂ ያል ሌላ ውስጥ ምናምን ክለማመት አደለም። በጣም አገሬ እንወዳለው። የተመለከቱትን ነገር ወዲያውኑ በቃላት አሳክቶ በግጥም ከዜማ ጋር በማዋሃድ ለተመልካች ማቅረብ የአዝማሪ አንዱና ዋነኛው መለያ ነው እንዳልካቸው ሀገር ማንነት ነው ባህላችን ኩራታችን ሊሆን ይገባል በማለት በተለይም የመገናኛ ብዙኃን ስለሚያስተላልፏቸው ፕሮግራሞች አስተያየቱን በመስጠት ያበቃል። አንዳንድ ስዎችን በሀገራችን እየተከፈቱ ነው፣ እነዛ ቴሌቪዥኖችን የውጭ ሀገር ባህል የውጭ ሀገር ገጸ ባህሪ ነው እና የምናየው ከዛ ነገር ወጣው ቢቆጠብና የሀገሩን ቢያደንቅ የሀገሬ ማንነት ቢያደኝ ወደ ግሎባል ሽኑ ባይሄድ። ምክንያቱም ማንነትና ባህል ስለ እኛ ጋር ከደማችን ከውስጣችን ጋር የተሳሰረ ስለሆነ ወጣቱም ሆነ ትልቁ ወደ ውጪዎች ባህል ባይሄድ እና የውጪዎችን ከማግኘት ይልቅ የሀገራችን አርቲስቶች፣ ሀገራችን ድራማ አሰሪዎች፣ አክተሮች፣ የሀገራችንን ገበሬዎች፣ ሀገራችን እንዲሁ አብረን ከተሳፈን ቻይዞን እናድግ እና የኛን ልክመታችን ቢነግሩን በጣም ደስ ይላል። ወደ ውጭ ባይሄዱ በጣም ደስ ይለኛል። ምክንያቱም በቀጥታ አንዳንድ ቴሌቪዥኖች ከተጀመሩ ወዲህ የኢትዮጵያ ባህልና የኢትዮጵያ ማንነት ትውልድ እየሸከተነ ያለው። ስለዚህ ይህን ትውልድ ከሌላ ባህል ወራሪና ከሌላ ባህል ተጠቂነት ለማዳን ሁላችንም መረባረብ አለብን። ሀገራችሁን ይዘ ይላለሁ ውጭም ያላችሁ ኑሮ ዝሮ ማንነት ነው እናገራቸው፣ ኢትዮጵያ ደ እኛ የምንወዳቸዋለን። እግዚአብሔር ኢትዮጵያ ንባርክ፣ ሁላችሁንም ሰላም ጠና ምንላቸዋለሁ። ቱፋት እንዳልካቸው እባላለሁ። እምዬ ኢትዮጵያ ምግብ የምንበላበት የባህል ሞሰብ፣ ደግሞ ልዩ ውበት የብሔረሰቡ የሙዚቃው ቃና፣ አልባሳት ክዳኑ ለኩራት ይቀመጥ ይጠበቅ ለጥቅም። የአገራችን ባህል ተዘርዝሮ አያልቅም፣ ተዘርዝሮ አያልቅም። አንድ ታሪክ እንንገራችሁ። እንዲያውም እኛ ከምንነግራቸው መስታወት መንግስቱ ዘገየ በሱፍ ያምርበታል። እሱ ይንገራል። እረኞችን እንደ ሶሻል ሚዲያ ያውም ደግሞ እንደ ታማኝ ሶሻል ሚዲያ እውነተኛ መረጃ አላቸው እረኞች የሚል እምነት አላቸው። መንግስቱ በሙያው የሕግ ጠበቃ ነው፣ ገጣሚና የማህበረሰብ ወግና ቅኔ አዋቂ ነው። እረኞች ይላል እረኞች መረጃን ማሰራጨት የጀመሩት ከክርስቶስ ልደት በፊት ነበር። እንግዲህ አብዛኛው የኢትዮጵያ ማህበረሰብ ከክርስትና እምነት ጋር የጠበቀ ቁርኝት ያለው በመሆኑ ክርስቶስ ኢየሱስ በእስራኤል እንግዲህ በኢየሩሳሌም በተወለደ ጊዜ የመጀመሪያውን የመወለዱን ብስራት ለዓለም የነገሩት እረኞች ስለነበሩ እነዚህ እረኞች ያንን ብስራት ሲናገሩ እውነትም ተወልዷል እንዲህ ብሎ የከተማው ሕዝብ ሄዶ ሲያይ ክርስቶስ በከብቶች በረት ውስጥ ኢየሩሳሌም ውስጥ ያቺ ቤተልሄም በምትባል መንደር መወለዱን አረጋገጡና ከዚያ ጊዜ ጀምሮ እረኛ ያወራውና እረኛ የተናገረው ነገር ለእውነት ቅርብ ነው የሚል ሃይማኖታዊ እሳቤ ስላለ ያ እሳቤ በጥንታዊ ኢትዮጵያውያንም አስተሳሰብ የተጋባ መሆኑን ይናገራሉ፣ አንዳንድ ሊቃውንቶች ሲያስተምሩ። እንዲያውም አገናኘኸው። በጣም እኔ ራሱ ይህንን በተለይ እረኛ ምን አለ የሚለውን ነገር ሳስብ፣ እንዴ አስቀድሞ የማህበረሰብ የመገናኛ ብዙኃን ከመምጣታቸው አስቀድሞ፣ ትዊተር፣ ፌስቡክ ከመምጣቱ አስቀድሞ እኮ በሁለት ዘለላ ስንኝ ብዙ ብዙ ነገር ተብሏል። ከፖለቲካው እስከ ሰፈር ማምን አደረገ ዜና ራሱ እኮ ነው የሚሰማው። የሚገርም ነገር ማለት ነው። እነዚህ እረኞች ማለት ነው ፖለቲካው ላይም አሉበት የውበት ጥያቄ ላይ ያሉበት፣ የማህበራዊ ክሪቲኮች ሁሉ እዛ ላይ ሁሉ አሉበት። ያ ያ ብቻ አይደለም። እኔ የሚያስገርመኝ ከታማኝነት አሁን የአንድ ሚዲያ ትልቅ መመክተ በአሁኑ ሰዓት ዓለምን እየተፈታተነ ያለው በተለይ ሚዲያ እየተፈታተነ ያለው ነገር ታማኝነት ነው። ያኔ ግን በጣም ታማኝ ሚዲያ ተደርገው ይቆጠሩ የነበሩት እረኞች ናቸው። በተመሳሳይ ወሎ ውስጥ ደቡብ ወሎ ውስጥ እንደሚታወቀው የዩንባ እረኛ ምን አለ ይባላል። ሲንባ ማለት ደቡብ ወሎ አካባቢ ወደ ወረኝ ወይ ወደ ወረኝ መኖ መስመት ሲኬስ ከደሴ በተወሰነ ኪሎ ሜትር ላይ ያለች ቦታ ናት። የዩንባ እረኛ የዩንባ እረኞች እንዲያውም ትንሽ አምልኮታዊ ተቀባይነትም አላቸው። አዎ፣ ምን አሉ ይባላል። በነገርህ ላይ እነሱ ካሉት አንድ ዘለላ አላሰማ የአጼ ኃይለ ስላሴ መንግስት ገጭ ጓሲል እና ተማሪው እንቅስቃሴ ሲጀምር አህያ መጣች ተጭና ጓሳ ኃይለ ስላሴ ጓዝህን አንሳ አሉ። አለቀ። በቃ። የሚገርም እኮ ነው። አሁን ምን አይነት ነገር አለ መሰለህ? በሁለት መንገድ ልታያቸው ትችላለህ። አንደኛ አንደኛ እረኞች ሆነው የነብይነት ነገር የሚናገሩ ሰዎች ታያለህ። አሁን ከጣት ለግግ ግጥሞችን ስታያቸው የነብይነት የሚመሱ የሚመስሉ ነገሮች አሉ። በእለቱ የተከናወነውንም ነገር ነው እንጂ ከፊታቸው ከአይናቸው የሚያዩትን አስበውበት የሚገልጹበት። አሁን ይህን ስትመለከተው የአጼ ኃይለስላሴ መንግስት እየተንገጫገጨ እንደሆነ የሚገልጽልህ ነው። በደርግ ጊዜ ደግሞ አዎ፣ በደርግ ጊዜ ደግሞ ላምጣልህ። ይሄንና የሀብሩ እረኛ እንዲህ አለ። አህያ መጣች ተጭናብሽ፣ እንግዲህ ደርጉ ወዴት ትሸሽ አለ። ያኔ በጦርነቱ ጊዜ ኢህአዴጎች እየገፉ ሲመጡ አንተም አንድ ሌላ ስለ በሶ ያልከው ነበር አስቀድመህ። አዎ አዎ፣ አህያ መጣች ተጭና በሶ ታጋይ ጠጠለች በብረ ባሶ ተባለ። ወልዲያ ከተማን በሺህ ዘጠኝ መቶ ሰማኒያ አንድ ዓመተ ምህረት የኢህዴን ታጋዮች ከተቆጣጠሯት በኋላ ኢህዴን ወደ ቀጣይ ከተሞች ወደ መርታ፣ ውዴሳ ቀጥሎ ስለነበረ ያን ለመግለጽ አህያ መጣች ተጭና በሶ ታጋ የቀጠለች በብረባ የተባለው እና ቅድም ያነሳሁልህን የጊንባ እረኞችንም ጉዳይ ቅድም እንዳልኩ ከተራ የእረኝነት ሚና ባሻገር አምልኮታዊም ተሰሚነት እንዳላቸው ተደርጎ ይቆጠራል። ግን የሚገርመኝ ነገር ቅድም ታሪካዊ ዳራውን ስነግር ከክርስትና ጋር በተገናኘ ክርስቶስ በተወለደ ጊዜ የእረኞችን ሚና አንስቼ ተናገርኩት ነገር አለ። ያም ብቻ ሳይሆን አሁን ወሎ ውስጥ ሙስሊምና ክርስቲያኑ ተናቦ የሚኖርበት አካባቢ ከመሆኑ አንጻር፣ አሁን ጊንባ አካባቢ አሁን አብዛኛው የእስልምና እምነት ተከታዮች እረኞች ያሉበት ቦታ ነው እና በሁለቱም እምነት በሁለቱም እምነት ኦልሞስት በእስልምናውም በክርስትናውም የእነሱ መረጃ ለተአማኝነት ቅርብ እንደነበረ የወሎ ሰዎች ሲናገሩ እሰማለሁ። ስለዚህ ጊንባም እንዲያውም ሲሪየስሊ ሲል ባይ አብዛኛው የእስልምና እምነት ተከታይ ያለበት ስለሆነ እረኞች የሚሰጣቸው ቦታና ክብር ብዬ ስጠይቅ ተመሳሳይ ነው። ቅድም ካነሳው ከክርስትናው ጋር እዚህ አካባቢ ያሉ ሙስሊሞች እነዚህ እረኞች ይናገሩት የነበረውን ንግግር ያምኑና ይቀበሉ እንደነበረ ነው ያጫወቱ። ያው የማህበረሰቡን የልብ ትርታ ነው እንግዲህ። ይሄንን ስንል ደግሞ ከፖለቲካውና ፊት ለፊት ባይናቸው ከሚያዩት ባለፈ በማህበረሰቡ ውስጥ እንዲያው መንደር ውስጥ የሚባለው ሰው እንደዚሁ ድምፁን ከፍ አድርጎ የማይለውን በዜማ ነው፣ እነሱ ደረታቸውን እየቆረቆሩ የሚሆን ድምፃቸውን አውጥተው ነው እንትን የሚያደርጉት። አንድ ላምጣ አለ። እንዲያው ሰፈር ውስጥ ራሱ ውሽማ ማከማ ጋ ተያያዘ። እንግዲህ ይሄ የሰፈሩንም ወሬም ሲዳስሱት ነው። እገሊያ በሉ፣ የእንትና ባል ምሽትህን ጠብቅ አትበልችልን እንዲህ ተሆነ የባል ስራቱ ቶሎ ቶሎ በል ይቅረብራቱ፣ እግሯንም አጥበህ አደስ ቀብተህ ላክላት እንጂ ላያ ውሽሜ ለሜዳ አህያ ላባሸምሽሜ። ሌላ አንድ ልጨምርል። በአንድ ወቅት ስም አልጠራም፣ እውነተኛ ታሪክ ስለሆነ ይሄ ይሄም የሆነው ወደ ቆላው አካባቢ ነው። አንድ በጣም የታወቀ ልብስ ሰፊ አንዲት የአስራ አምስት አመት ልጅን አስገድዶ ይደፍርና ይታሰራል። ይህንን እንግዲህ አሁን ይሄ ዜና ነው። ይህንን ዜና እረኛ እንደዚህ አለ። ሳዱላው ሁሉ አትውጡ፣ ዱር እገሌ አበሉ ሆኗል። ነብር በስሙ ጠርተው ማስጠንቀቂያ የሚያዘለ ነው እኮ ማለት አሁን እዚህ ላይ እዚህ ላይ ማለት ነው። ቅድመ ማስጠንቀቂያ በቃ የሆነ ችግር ሲመጣ የቅድመ ማስጠንቀቂያ ስራም ይሰራሉ። ወደ ድምዳሜ ያደርሳል ማለት ነው። ሌላ አንድ ልጨምርል። ወረርሽኝ ሲገባ ወይ ደግሞ በቀይ ሽብር ጊዜ፣ በጦርነት ጊዜ ብዙ ሰው ሲያልቅ፣ በተለይ የአህያ መጣች ዜማዎች እና ግጥሞች በጣም የሚገርሙ ናቸው። አህያ መጣች ተጭና ወንበር፣ እጣን አሮጌው ይቀጠፍ ጀመር ነው ነው ያለው ሶሻል ክራይሲስ ነበር ይመስለኛል። አዎ፣ በበሽታም እንደዚህ ብዙ ሰው በሚያልቅ ጊዜ ጦርነቱ በሚነሳ ጊዜ ይህንን ይሉ ነበር። ዜማ ነው እንግዲህ ሰው እንዴት ነው የሚቀባበለው ግን አሁን አንድ ሁለት ሶስት እረኞች ሆነው አንዱን ዜማ ይላሉ። የዚህ አካባቢ እረኛ ምን አለ ይባል ይባልና ከዛ እረኛ ለእረኛ ደግሞ ይቀባበላል። ይሄን ወንዝ ወርዶ ውሃ ሲያጠጣም በእናንተ አካባቢ ምን ተባለ? በእኛ አካባቢ እንዲህ ተባለ ይባባላል። ምን መሰለህ? አሁን ለምሳሌ በራዬ አካባቢ ጓደና የሚባል ነገር አለ። ጓደና ማለት እንግዲህ የሚበላ ሳር እና የውሃ እጥረት በሚከሰትበት ጊዜ ወደ ተሻለ ቦታ ከብቶችን ለማሰማራት ትገደዳለህ። ያኔ ከተለያየ ስፍራ የመጣው እረኛ እዛ ጓደኛ ላይ ስለሚገናኝ ፎረም አለ ማለት ነው። ተገናኝተው ሀሳብ የሚለዋወጡበት ቦታ ተገኘ ማለት ነው። እዚያ ላይ እንግዲህ የተባሉትን ሀሳቦች በሙሉ የጥብብሎች ስራ ይሰራል። ምክንያቱም ውሃ ካጠጡ በኋላ ሳር ካደጡ በኋላ ማታ ጋደም ማለታቸው ስለማይቀር ከመተኛታቸው በፊት ጨዋታዎች አሉ፣ ዘፈኖች አሉ፣ ንግግሮች አሉ እና በዚህ አጋጣሚ ነው ይህንን ሀሳባቸው የሚለዋወጡት። ከመንግስቱ ጋር የጀመርነው ውይይት አላበቃም፣ በነገው ዝግጅት የምንመለስበት ይሆናል። ቁንጅና ሞልቷል፣ እንደ ጅረት ፈሱ አያለ ቁንጅና በእናንተ ዙሪያም ይደረሳል። ገና ይጻፋል። ገና ታማኝ ስለሆኑ ሴት እህቶቻችን፣ አረቦች ነጠቁን። የኢኮኖሚ ዞ ሰፋው ጀርመን፣ አሜሪካ፣ ካናዳ፣ እንግሊዝ፣ ሆላንድ፣ ሜሪላንድ፣ አይስላንድ፣ ፊንላንድ፣ ስኮትላንድ፣ አንድ ላንድ፣ አንድ ላንድ የማኛል ሴትል፣ ሲከፋ ዱባይ ቤሩት፣ ጅዳ፣ ኩዌት፣ ኳታር፣ የመን ደብረብርሃን የመን ትመኛለች። ወንድ ልጅ አማራት ሲያጣ፣ ደቡብ አፍሪካ፣ ኬንያ፣ ሊቢያ፣ ላይቤሪያ፣ ታንዛኒያ፣ ጅቡቲ፣ ሱማሌን ይመኛል። እዚህ ከአልባት እዛ ምን ያገኛል? እዛ ምን ያገኛል? አውቄው፣ በነበር ውጭ እንደምከፋ ምነው፣ በአገሬ ላይ ፓስፖርት የበጠፋ ፓስፖርት የጠፋ። አሁን መስታወት ካነጋገረቻቸው አዝማሪዎች፣ ቀደምት ጋዜጠኞች እናሰማችሁ። የኔነህ ካሴ ይባላል። የተወለደው ጎጃም ባህር ዳር አካባቢ ነው። በአብዛኛው ውዝዋዜ ላይ ቢሰራም ለአዝማሪነት ካለው ፍቅር የተነሳ በሙያው በመስራት ላይ ይገኛል። ትንሽ አሁን ቀደም ያሉ አዝማሪዎችና አሁን ያሉ አዝማሪዎች የተወሰነ ነው ልዩነት ያላቸው። ካልቸሩ ባይለቅም አንዳንዴ ወጣ ያሉ ነገሮች አሁን አዝማሪ ላይ ይታያል። አንዳንዴ ላይ ግን የድሮች አሁን ማለት ድሮ ግጥም እንዲሁ ወዞ ላይ ፈጥረው የሚገጥሟሉ። ይህንን ነው ትልቁ አዝማሪ በሀገር ጉዳይ ወደፊት የሚመጡ ነገሮችን እነዚህን በግጥም መንገድ ያቀርባቸዋል። በግጥም ማለት አንዳንዴ አስባዋቸው ከቤት ቁጭ ብለው ያለውን የሀገሪቱ ሁኔታ ወይ ደግሞ ያለውን የአካባቢው ሁኔታ አጥንተው ያንን ግጥም ይሰራሉ እና ያጥምታል። የትኛው ከየትኛው ጋር ይታጣማ ይሰራሉ። አንደኛው ዋን ነው። የአዝማሪነት ሙያ ከቤተሰብ ሲወርድ ሲዋረድ የሚመጣ ነው ይባላል። አንተ በጎጃም በተወለድክበት አካባቢ የተመለከትከው የአዝማሪነት የሙያ አወራረስ ምን ይመስላል? ይህ በማሲንቆ የሚሰሩት ጥንት የቆዩ በዘር የሚመጡ አሉ፣ አባቶቻቸው በዘር የሚመጡ ከዛ ውጭ ግን ፍቅሩ ኑሯቸው፣ ለሙዚቃው ፍቅር ወይ ደግሞ ኑሯቸው፣ አሁን እኛ ሰርገው ገብ እንደምንባለው አሁን ከእነሱ የገባ ነው ማለት። በዛ አይነት በራስ ፍላጎት ውስጡ በጫረበት ፍላጎት የሚገቡ ናቸው አብዛኞቹ ማለት ነው። እና የዘርም አለ፣ ከዘር ከድሮ ሲወርድ ሲዋረድ የመጣ ከቤተሰብ ዘው ሊመጡ ማለት ከቤተሰብ አሁን አንዳንድ ቤተሰብ ላይ ቤተሰብ በጣም ሙሉ ዘፋኝ ይሆነበታል። አሁን ለነገሩ እሱ እየጠፋ ነው። እንዲሁም ባህሉ ወደ መጥፋቱ ላይ ደረጃ እየደረሰ ነው። እሱ በጣም የቆየን ባህል ስለነበር እሱ ነው። እኛ አሁን እዛ አካባቢ በነበረ ማህበር አለ፣ ጥጊ አለ። ይህ የተለያዩ ነገር ፕሮግራም በሚኖር ሰዓት አብሶ አሁን መስከረም ላይ መስከረም ከመስቀል በኋላ በየሳምንቱ ሊደረግ ጽጌ ያለ እሱ ላይ አገር ቤት በነበርንበት ሰዓት ላይ በየቤተሰቡ እየመጡ ጥጌ ላይ እንድትከፈልበት ቦታ ላይ ይዘፍናሉ። እንደዚህ አይነት ግጥሞችን የሚያቀርቡበት ላይ ነው ያለው እና አብዛኛውን ከዘር የሚመጣ ነው የነበረው። ያኛው ያኛው የነበረው ማለት ነው። ግን እሱ አሁኑ ወደ መስባቱ ደረጃ እየደረሰ ነው። ብዙም ከኢኮኖሚካል አቅም አንዳንዱ ገቢም ግንት ከማለት አብዛኛው ወደ ዘመናዊ ትምህርቱና ወደ እንትኑ እያሄደ ነው ትውልዱ ወደዛ የመካየር እንጂ አንዳንዳቸውን ከዘር ያመጣል ከቤተሰብ አሁን አብዛኛው እየቀሩ ነው ማለት ይቻላል። መቼም አዝማሪ ጋር የማይገኝ መረጃ የለም። አዝማሪ ምን አለ ተብሎ የአዝማሪን ቃል የሚጠበቅበት ጊዜም ሩቅ አይደለም። ይህ በአዝማሪ አንደበት የሚገኘው መረጃ ከየት ነው የሚመጣው? ሁሉም ነገር ለአዝማሪ ቅርብ ነው። ሁሉም ነገር ማለት ነው። እንቅስቃሴያቸው ከመዞሩም ከምኑም ኢንፎርሜሽንም አሁን ለምሳሌ ከባለስልጣኖች ጋር አብዛኛውን በጣም መቅረብ የሚችሉት እነሱ ናቸው። አብዛኛውን ማለት ነው አዝማሪዎች ስለሚቀርቡ ያችን ኢንፎርሜሽን በጨዋታ የሚሆን በተለያዩ ኢንፎርሜሽን ያገኟትና ተለውላችንን ወደ ህዝቡ የማሰራጨት በግጥም መልክ አድርገው ህዝቡ በቅን ያዘል ቅን ያዘል አሁን ሰው በሚገባው አይነት አዘል አድርገው በዛ አይነት ያችን ግጥም ገጥመው ለህዝቡ ይህን ያስተላልፉበት ነው ያለው። በጣም ከብዙ ሰው ጋር ስለሚገናኙ ብዙ ሰው ቀርቦም አምኖም ምስጢርም የሚነግራቸው ነው። አላ አዝማሪዎች ለዚያ ሰው የማይነግረው ሌላው ህብረተሰብ ትልቅ ቦታ ላይ ያለው ሰው ሁሉ ምስጢር ለነሱ የሚያካፍለው ያችን ምስጢር ደግሞ በግጥም መልክ ይበት ነው አታኒ ቶሎ ብሎ ያንን ነው ህዝቡ። አሁን አዝማሪ ምን አለ? ዛሬስ ምን ገጠመ? ተብሎ ያችን ነገር ትያዝና ያችን ግጥም ወዲያው ህዝቡ እንደ ድሮ የነበረው እንደ ዜና

ወፊ እየጠበቁም ሊሆን ይችላል። ማማ ላይ ሆነው ልጆች ከልጆች በስድብ መልክ፣ በቀልድ ነገር ይሄ የሚመጣ አላ። ከወፎች ራሱ የሚወሰድ ነገር አለ። ከወፎች የሚወሰድ ድምፅ አለ። ራሱ ከብት በምጠብቅ ሰዓት የዛን ድምፅ ወደ ራስ መውሰድ፣ ወርዶ ወደ ጨዋታ የሚቀየርበት ማለት ነው።

እህት ወንድሞች፣ በዛሬው ዕለት የጀመርነው ውይይት ላይ የእናንተን አስተያየቶች እንሻለን። በፌስቡክ አት ቪዋ ማሐሪክ ላይ አስተያየቶቻቸው አይለዩም። በነገው ዕለት ተጨማሪ ውይይቶችን በዚሁ በጀመርነው ርዕስ ላይ ይዘን እንመለሳለን። ለዛሬ በሰላም በጤና ያገናኘን እያል ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና ሄኖክ ሰማ እግዜርነን ጉዞአችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ እና እጅር የመውደደንግ ስቺ